አድማጮች የአዲስ ዓመቱን ልዩ ቅንብር የሚያቀርብልን የዘወትር ቅዳሜ ምርጫችሁ የሙዚቃ ቃና አዘጋጅና አቅራቢ ደሳለኝ መኮንን ነው። ደሳለኝ እዚህ አጠገቤ አለ። እንኳን በሰላም ለአዲሱ አመት አደረሰህ። ደስ አለኝ አሉላዬ። እንኳን አንተንም በሰላም አደረሰህ። እንቁጣጣሽ። ደስ ሳምንቱን ደፋ ቀና ስትል ሰንብተ ግሩም የአዲስ አመት ልዩ ዝግጅት ይዘህ እንደ ቀረብ ካውቃለሁ። መስመሩ ያንተ ነው። ደስ መቀጠል ትችላለ። አንተው እንደ ጀመርከው አንተው ብትቀጥለው ደስ ሲለኝ ነበር ማስተዋወቁን። አሉላ፣ በዛሬው ፕሮግራም እንዳለ ማለት ይቻላል፣ ቀደም ብለህ እንዳልከው የአድማጮቻችን የአዲስ አመት መልካም ምኞቶች፣ ለቤተሰብ የተላኩ ሰላምታዎችናም በአሉን የሚያበስሩ የተመረጡ ዜማዎች ናቸው። ግን ሌላም አለኝ ለማወከ ከፈለክ ግን ከዚች ወንበር እንዳትነቃነቅ አብረኸኝ ቆይ። መልካም ግሩም የሆኑ ዜማዎችን የአድማጮችን አስተያየት እየኮመኮንኩ አብሬህ አመሻለሁ። አመሰግናለሁ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቀን አድማጮች፣ እንደምንሰነበታችሁ፣ እንደምን አመሻችሁ። ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በመላው ዓለም ለምትገኙ አድማጮቻችን መልካም አዲስ አመት እንኳን ለሁለት ሺ ሶስት በሰላም አደረሳችሁ ሁለት ሺ ሶስት አመት ረት የሰላም የጤና የደስታ የፍቅር እንዲሆንልን እመኛለሁ የእንኳን አደረሳችሁ መልእክቴን የምታስተላልፍለኝ ለወንድሜ መስፍን ካሳውን በአቴ ቡጌ መስቀሉ ለባህሯ አየለ እንዲሁም ሻትን አካባቢ ለሚገኙ ለሰፈሬ ልጆች እና ለሚያቁኝና ለማውቃቸው በሙሉ እንዲሁም በስደት ሰው ሀገር ለሚኖሩ ኢትዮጵያውያን በሙሉ እንኳን ለሁለት ሺ ሶስት በሰላም አደረሳችሁ ካልክልኝ በኋላ የቴዲ አፍሮን አበባዬ ሆይ የሚለውን ሙዚቃ ጋብዝልኝ። የምደውለው ከሳውዲ አረቢያ ነው። ስሜ ደረጀ ካሳሁን እባላለሁ ወይም በቅጽል ስሜ ጀርመኑ እባላለሁ። ደሱ መልክቴን ስለ ተቀበልከኝ ከልብ አመሰግናለሁ። ባይ ባይ። የኔ አለም ከበደ እባላለሁ ከደንቨር ኮሎራዶ። ዛሬ የምደውለው እንኳን ለአዲሱ አመት አደረሳችሁ ለማለት ነው። ኢትዮጵያን አድማጮች በሙሉ እና እንደዚሁም ደግሞ በተለይ ወይዘሪት ብርቱካን ሚደቅሳ ውዲት ልጇ እንደዚሁ የምናቷ እንኳን ለአዲሱ አመት አደረሳችሁ የዚህን የመጪውን አመት የተስፋ የወይዘሪት ብርቱካን ሚደቅሳ መፈታት አመት እንዲያደርግላችሁ እመኛለሁ። አመሰግናለሁ። ዘሪሁን ነኝ ከሜሪላንድ። አሁን የደወልኩላችሁ የመልካም አዲስ አመት መግለጫ የምታስተላልፉልኝ ነው። ለመወዳት እናቴ እህተ ሳሌ፣ ለመወዳቸው እህቴና ወንድሜ ታሪኩና ራሄል፣ እንዲሁም ለባለቤት እህቶች ሳራ አዳነች፣ በአጠቃላይ ድሬዳዋና አዲስ አበባ ለሚገኙት ጓደኞቼ፣ በመጨረሻም ለእናንተ አዘጋጆቹ በሙሉ መልካም አዲስ አመት እንዲሆን እመኛለሁ። ዘሪሁን ነኝ ከሜሪላንድ። ለሙዚቃ ቃና አዘጋጅ ደሱ ዬ ነበረ ች መልእክት እንድታስተላልፍልኝ ነው። አመት በዓልን አስመልክቶ የዘወትር አድማጭ ነኝ አለሙሽ እባላለሁ ከሊባኖ እንኳን አደረሳችሁ። በህልልኝ ለድሬዳዋ ለሚገኙ ቤተሰቦቼ እንዲሁም ለፍቅረኛ ያኗር ነስረዲን፣ በተረፈ ለእናንተ ለቪ አዘጋጆች በሙሉ አመሰግናለሁ። ደሱዬ ቻው። ስሜ ዳዊት ጸጋ ይባላለው ቨርጂኒያ ነው የምኖረው። ለወዷ ባለቤቴ ቀለሟ እሸቴ፣ ለልጄ ሳሮን ዳዊት፣ ለወንድሜ ሰለሞን፣ ለእናቴ ሃይማኖት ገዛይ፣ ለሁሉም ወዳጆቼ እስላሙም ክርስቲያኑም እንኳን አዲስ ዓመት አደረሳችሁ እያልኩኝ እላለሁ። ለአሜሪካ ድምጽ ሬዲዮ የአማርኛው ክፍል እንኳን ለኢትዮጵያውያን አዲስ ዓመት በሰላም አደረሳችሁ። አዲስ አበባና ጅጅጋ የሚገኙት ለመሳይ ቡቃለ፣ ለዮሐንስ በሹ፣ ለአስካለ ገብረ መድኅን፣ ለአረጋሽ ገብረ መድኅን፣ ለናወድ ዘለቀ፣ ለሊያ ገብሮ፣ ለአይዳ ገብሮ፣ ለታደሰ ኃይሉ፣ ለማስረሻ ኃይሉ፣ ለጌታቸው ርጌሳ፣ ለበቀለ መንገሻ፣ ለሲራክ ምረቱ፣ ለምስጋና ምረቱ፣ ላየለ ገብረ ማርያም፣ ለአኪሉ አየለ፣ ለከበደ ንጉስ፣ ደድሩስ አያሌው፣ ለአበባው የልማ፣ ለጸጋዬ ወልዴ፣ ለለገሰ ወልዴ እንዲሁም ስማቸውን ያልጠቀስኳቸው በሙሉ እንኳን ለአዲሱ አመት አደረሳቸው። አዲሱ አመት የሰላም የጤና እንዲሆን እመኝላቸዋለሁ። መስፍን ነኝ ከምን ይስወታ ዚሁ አሜሪካ ኤርሜ ዘር ይባላለሁ። ከሰፈረ ሰላማዋታ ለሙዚቃ ጣና አድናቂዎችና አድማጮች ተሳታፊዎች እንኳን አደረሳችሁ ማለት ፈልጋለሁ። በመጀመሪያ ደረጃ እጅግ በጣም ለማደርገ ጋዜጠኛ ለደሳ ላይ መኮንን ከእነ ቤተሰቡ፣ ሐዋሳ ለሚገኙ ቤተሰቦች በሙሉ ድርጋ ለሚገኘው ለመምህር አስቻለው መንበረ፣ እዚህ ላሉ ጓደኞቼ ደግሞ ፍሬው መለሰ፣ ለሰለሞን ገበርበድ እንዲሁም ለመላው ኢትዮጵያ አዲሱ አመት የሰላም የፍቅር እንዲሆን ናቸው። መልካም በጣም ደስ የሚለው አዲስ ዓመትን በኢትዮጵያን በዓል ለማክበር በመዘጋጀትህ በጣም ደስ ብሎናል። ይሄ ራሱ ትልቅ ለውጥ ነው። በተረፈ ለመላ ዘመዶቼ፣ ለመላ ቤተሰቦቼ በመላው ዓለም ላሉ በአውሮፓ አፍሪካና፣ በአሜሪካ በአውስትራሊያ ያሉ ለጠቅላላ ዘመዶቼ እንኳን ለአዲስ ዓመት አደረሳችሁ ሰላሜ የብልጽግና ያድርግላችሁ እያልኩ በጣም ለመወዳት ልጄ ለአጥናፍወርቅ ፋሲል ነጋ እንኳን ወደዚህ ምድር መጥተሽ እንኳን ለአዲስ ዓመት አደረሰሽ እላለሁ። በተረፈ ለአንተ ብለሽ ጠቅላላ ኢትዮጵያውያን በሙሉ እንኳን አደረሳችሁ። በዚህ መልካም አዲስ ዓመት መልካም አዲስ ዓመት ደሶ ተሲለኝ። ከዋሽንግተን ዲሲ ሰላም ለእናንተ ይሁን። ቪኦኤች የዘወትር የፕሮግራማችሁ ተከታታይ አንዱ አለም አማረ ነኝ ከሆላንድ። በቅድሚያ ይህን እድል ስለሰጣችሁኝ አመሰግናለሁ። እንኳን አደረሰን። መልካም አዲስ ዓመት ጤና፣ ብልጽግና፣ ሀብትና በረከት ይሁን ለህዝባችን። አዲስ አመት ጉዞ ሰላምና ተድላን ብልጽግናን ይዞ እንደ አደያ አበባ አዲስ አመት ፈቅቶ ረሀብ ቸነፈር ከምድራችን ጠፍቶ የአምስቱ አመት ፕላን እድገቱና ለውጡ ድህነትን ቀርፈው ብልጽግናን ያምጡ። ፍቅርና አንድነት በህዝባችን ሰፍኖ ዲሞክራሲ አብቦ ሀገር ጥጋብ ሆኖ መልካም ምኞታችን ይህ ነው ለህዝባችን። እንኳን አደረሰን ለአዲሱ ዓመታችን የሰላም የጤና ይሁን። ባህላችን ዘላለም ትባረክ ኢትዮጵያ ሀገራችን። አመሰግናለሁ። እና ይስትልኝ ሁሴ ማለ ኢደል አልፍጥር በዓል ማለት ነው። እንኳን ለኢደል ባለቤቴ ኢትዮጵያ ለምትገኘው ባለቤቴ ሶፊያ በያን እንኳን ለረመዳ ፊ ኢደል አልፍጥር ባላ ድረሰ ይችላለሁ። እንዲሁም ለወንድሜ ካሊል ማህሙድ እና ወድያ ማሙድ ሁሴ ማሙድ ከኒውዮርክ ቴንኪዩ አይ፣ የተወደዳችሁ የቪኦኤ የአማርኛ ዝግጅት ክፍል እንደምን ውላችኋል? የሁለት ሺ ሶስት የኢትዮጵያን ዘመን መለወጫ በማስመልከት የመልካም ምኞት መልእክት ለማስተላለፍ ነው። በተለይ በቅዳሜው የሙዚቃ ቃና ዝግጅት ደሱ ይህንን ፕሮግራም ለኢትዮጵያውያን እንደሚያስተላልፍ መልእክቱን ስላደረሰን ነው። እንግዲህ በመጀመሪያ አዳባ ለሚገኘው ለአባቴ ስዩም ብዙነህ፣ ለወንድሜ ካሌድ ስዩም፣ ለሰናይት ስዩም፣ ለአክሊዱ ስዩም፣ ለገነደለለኝ ዘመለች ስዩም የተቀሩት ጓደኞቼ በተለያየ ቦታ ላሉት ዘመዶቼ እና ቤተሰቦቼ ሁሉ እንዲሁም ለእናንተ ለቪኦኤ አማርኛ ዝግጅት ክፍል መጪው የሁለት ሺ ሶስት የአበሻ የዘመን መለወጫ ወቅት መልካም የደስታ የሰላምና የብልጽግና እንዲሆን እመኛለሁኝ። እግዚአብሔር ኢትዮጵያንና ሕዝቧን ባርክ። አመሰግናለሁ። ዩኤል ከኒውዮርክ። ቅንጅት ዘላለም ነኝ ከዋሽንግተን ዲሲ። በዚህ አጋጣሚ በእስር ቤት ላይ የምትማቀቀውን ወይዘሪት ብርቱካን ሚደቅሳን ልጇን፣ እናቷንም ጭምር እንኳን አደረሰሽ በዚህ አጋጣሚ ለማለትና መላውን የኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ለማለት ነው። ሰላም ቪኦኤዎች ብርሃኑ ማሞ ነኝ ከኮሎምበስ ኦሃዮ። ኢትዮጵያ ነው ለሚገኙት ቤተሰቦቼ የእንኳን እንኳን አደረሳችሁ መልእክት እንድታስተላልፉ ያው፣ ለአባቴ ናቱ ማሞ ጃለታ፣ ለእህቶቼ፣ ለወንድሞቼ ና ለዘመድ አዝማዶቻችን በሙሉ እንኳን አደረሳችሁ በሉልኝ። መልካም አዲስ አመት። ስሜ ነርስ አድኖ ተካ ያስፋው እባላለሁ የምገኘው እዚህ ሰሜን ወሎ ወልዲያ ከተማ ሲሆን ዛሬ በሙዚቃ ቀን አማካኝነት ለሚከተሉት ዘመድ ወዳጆች ጋብዛለሁ፣ ለግርማ አባተ፣ ለብርሃነ መስቀል ንፋወል፣ ለይበልጣል አመሀ፣ ለበላይ ተፈራና ለክፍሉ ይሆናል። እኔ ሀይሉ ምናለ ከኦስትሪያ ክላግንፈርድ እንኳን አደረሳችሁ ማለት የምፈልገው በመጀመሪያ ቪኦኤ አማሪክ ሰርቪስ ስታፍ ሰራተኞች በሙሉ ለምወዳቸው እና ለማከብራቸው ለሁሉም ቤተሰቦቼ ለጓደኞቼ ለቋራ ሕዝብም በሙሉ ለአላጥሽ ብሔራዊ ፓርክ ሰራተኞች በሙሉና እንዲሁም ለኢትዮጵያ ሕዝብ በአጠቃላይ እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱ ዓመት የሰላም የጤና፣ የፍቅርና የብልጽግና ይሁንላችሁ እላለሁ። በጣም አመሰግናለሁ። ኢነስ ቲቨን ኩማሎ ይባላለሁ። አሰበ ተፈሪ አባ ኮራ ሰፈር አዲሱ ዓመቱ እንኳን አደረሰ ምላቸው ጓደኛዬ አቶ ሰይፉ ታደሰ አዲስ አበባ ለምኖሩት እና ከነ ቤተሰቦቹ መሐመድ አብዱላሂ ድሬዳዋ፣ ፈይሰል መሐመድ፣ ሂቦ ፈይሰል እንዲሁም ያያ አህመድ በዴሳ ለምኖሩት ከነ ቤተሰቦቹ ታረቀኝ በከላ አሰበ ተፈሪ ከነ ቤተሰቦቹ ለአዲሱ ዓመቱ እንኳን አደረሳችሁ። ሂድ ሙባረክ በልለኝ። አመሰግናለሁ። ትግስት አስራት ይባላለሁ። እንኳን አደረሳችሁ ላለው ከአባ ኮራ ተፈርቅ ምንላው ለኢትዮጵያ ሕዝብ የብልጽግና የሰላም ዓመት ይሁንላችሁ ብዬ እመኛለሁ። ምን ኤላዊው ዘመን ያምላክ በረከቱ በኢትዮጵያ ትንሣኤ her man

i am going jump ዘመን አዲስ አመት የፍቅር የአንድነት እንዲሆንላችሁ እየተመኘው አገር ቤት ለሚገኙት ለወንድሜ ግርማ፣ እንዲሁም ለጥረ ሰባይ ሰራተኞች በሙሉ የ2023 ዓመተ ምህረት የሰላም የፍቅር፣ የአንድነት ይሆንላችሁ እያልኩኝ በዓሉ የፍቅርና የአንድነት ይሆን። አመሰግናለሁ። ሰሜነ ውበቴ ከአትላንታ የእንኳን አደረሳችሁ መልእክት ለማስተላለፍ ነው። ኢትዮጵያ ለሚገኙት ለወይዘሮ እናትንሽ፣ ለባለቤት እናትንሽ ታዬ፣ ለአቶ እንደሻው ውበቴ ከነ ባለቤቱ ለአቶ አለሙ ውበቴ ከነ ቤተሰቦቻቸው ለአቶ አዲሱ በሌ ከነ ቤተሰቦቻቸው እንዲሁም ለድሮ ባልደረቦቼ ለጤና ጥበቃ ቢሮ፣ ለአማራ ከብት ጤና ጥበቃ ቢሮ ሰራተኞች በሙሉ ለአሜሪካው ድምፅ ቪኦኤ በሙሉ እንኳን አደረሳችሁ የመጪው ዓመት የሰላም የደስታ የብልጽግናና እና የመፈቃቀር እንዲሆን መልካም ምኞትን ገልጻለሁ። ለኢትዮጵያ ሕዝብ በሙሉ መልካም አዲስ ዓመት መልካም አዲስ ዘመን እንቁጣጣሽ። ለደስታ ላይ መኮንንና ለአሜሪካ ድምፅ እና አድማጮች በሙሉ ዘመን አልፎ ዘመን ሲተካ በጊዜውም ያለ ጊዜውም ፍቅር ሲለካ አትለወጥም፣ አንተ ቸሩን ጌታ ይጎኔ መሬት የሆነኝ። ከሚድ ዌስት አሜሪካ መልካም የበርከት ዘመን ለሁላችን ይሆንልን። ስሜ አስቻሎ በዛት ይባላል። የምደውለው ከጅማ ዞን ሊሙ ሰቃ አካባቢ ነው እና እንኳን አደረሰ መልክቴን በደሳለኝ መኮንን በኩል እንዲተላለፍልኝ በአክብሮት ጠይቃለሁ። እና በመጀመሪያ ለአማርኛ ክፍል አዘጋጆች፣ ለቪኦኤ መላው በሙሉ እንኳን የአዲሱ ዓመት በሰላም አደረሳችሁ እና በመቀጠልም ለውድ እናቴ ለወይዘሪት ወይኒቱ ቦጋለ እና እዛው አሜሪካ ለሚገኘው አጎቴ በእሸቱ ታደሰ እና ለባለቤቱ ለታገኝ ሰለሞን እዚያ አጠገቤ ለሚገኙ ጓደኞቼ በዘሪው ጠጋ እና ለምዝጋኑ ብረሳ እና ለካሰው ወልዴ እና ለግሩም እንኳን ለአዲሱ ዓመት በሰላም አደረሳችሁ በሉልኝ። አመሰግናለሁ። ቴሎ ቪዎች፣ ጤና ይስጥልኝ። ዱዲ ነኝ ከሙኒክ። እንኳን ለአዲሱ ዓመት በሰላም አደረሳችሁላለሁ። እኔም በዚህ አጋጣሚ ለኢትዮጵያ ሕዝብ እንኳን ለኢድ አልፈጥር ረመዳን በዓልና ለአዲስ ዓመት አደረሳችላለሁ። ሀገራችን ላይ ግፍና ሰቆቃ የሚጠፋበት ዓመት እንዲሆን ከልቤ የምመኘው ለእኛ ነጻነት ስትል በጨለማ ቤት ተጠላላለችው ለጀግናዋ ለብርቱካን ሚደቅሳ እንኳን አደረሰሽ እላለሁ። አምላክ ከአንቺ ጋር ነው የምለው። ሄሎ ቪዎች እንደምናችሁ ለሙዚቃ ቃን አዘጋጅ ከደሳሌ ነው መልዕክቴ አዲስ አበባ ለሚገኙት አባትና እናቴ እህት፣ ወንድሞቼ እንዲሁም ለሚያውቁኝ ጓደኞቼ እንኳን ለአዲሱ ዓመት በሰላም አደረሳችሁ ለማለት ነው። አመሰግናለሁ ቪዎች፣ ቴንክ ዩ ከቋታር ኃይለማርያም ነኝ። ሰላም ቪዎች፣ እንኳን ለአዲሱ ዓመት አደረሳችሁ። በተለይ አዲሱ ተሽሎ በአዲሱ ዓመት ድምፅህን የምንሰማ ያድርገን። ደሱ ከዚህ በመቀጠል ጎንደር ለሚገኙ ለእኔና ለባለቤቴ ቤተሰቦች፣ ወሎ ለሚገኘው ለአቶ አያሌው አንዳርጌ በአሜሪካ በአውሮፓ እንዲሁም በዚሁ በአውስትራሊያ በአጠቃላይ በዓለም ለሚገኙት ለአእምሮ ምናለ ሸዋ ቤተሰቦች እንኳን አደረሳችሁ ላለው ደሱ ካሳሁን አእምሮ ነኝ ከዌስተርን አውስትራሊያ። ንኪ እኔ ኑርዬ አበበ ነኝ ከሰሜን ሎ ውርጌስታን። መልክቴን የማስተላልፈው ለወንድሜ ለያሲን አበበ መርሳ ለሚገኘው ሀሰን አበበ እንዲሁም ለውርጌታ ነዋሪዎች በሙሉ ኢድ ሙባረክ ብያለሁ ለኢትዮጵያ ህዝብ በሙሉ መልካም አዲስ አመት ሰላም ለእናንተ ይሁን ቪዎች የዘወትር የፕሮግራማችሁ ተከታታይ አንዱ አለም አማረ ነኝ ከሆላንድ በቅድሚያ እድሉን ስለሰጣችሁኝ አመሰግናለሁ እንኳን አደረሰን መልካም አዲስ አመት ጤና ብልጽግና ሀብትና በረከት ይህ ሁሉ ህዝባችን አዲስ ዓመት ጉዞ ሰላምና ተዝላን ብልጽግናን ይዞ እንዳዳያ አበባ አዲስ አመት ፈክቶ ረሀብ ቸነፈር ከምድራችን ጠፍቶ የአምስቱ ዓመት ፕላን እድገቱና ለውጡ፣ ድህነትን ቀርፈው ብልጽግናን ያምጡ። ፍቅርና አንድነት በሕዝባችን ሰፍኖ፣ ዲሞክራሲ አብቦ ሀገር ጥጋብ ሆኖ፣ መልካም ምኞታችን ይህ ነው ለሕዝባችን። እንኳን አደረሰን ለአዲሱ ዓመታችን፣ የሰላም የጤና ይሁን በዓላችን። ዘላለም ትባረክ ኢትዮጵያ ሀገራችን። አመሰግናለሁ። ሄሎ እኔ የምደውለው ከዱባይ ነው። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ለቢሮ አስተናጋጆች ውስጥ በሙሉ ስሜ ሀዲ እያባራለሁ ለውድ አባት ወልድያ ለሚገኘው ለመርፎ ተሰራ እንዲሁም ዱባይ ለምትገኘው ጓደኛዬ ለዚህ አይነት ዜማ እንኳን በሰላም አደረሰ እችላለሁ። ቻው ጠናችልኝ የቪኦኤ የአማርኛ ፕሮግራም አዘጋጆች፣ ከሁሉ አስቀድሜ ይህን እድል ተሰጣችሁን በቅድሚያ አመሰግናለሁ። በመቀጠል በዓለም ዙሪያ ለሚገኙ ኢትዮጵያኖች በሙሉ እንዲሁም ኤርትራያኖች በሙሉ መልካም አዲስ ዓመት፣ መልካም የቅሻነት በዓል እንዲሆን ላቸው እመኛለሁ። ለህዝብ ኤርትራና ለህዝብ ኢትዮጵያም ሰላም ወርዶ ህዝቡ እንደፈለገው ወደዛም ወደዛም ሄዶ ሰርቶ ግንኙነቱን የሚያሻሽልበትን አመት እንዲሆን ከልብ እመኛለሁ። በመቀጠል አዲስ አበባ ለምትገኘው እናቴ ለፈርጋና ጽሐ አሜሪካ ለሚገኘው ወንድሜ ፎር ካሳይ ከእነ ቤተሰቡ፣ አዲስ አበባ ለምትገኘው ሆቴ አልማስ ካሳይ ከነ ቤተሰቧ፣ ካናዳ ለምትገኘው ሆቴ አልጋነሽ ካሳይ ከነ ቤተሰቧ፣ ለንደን ለምትገኘው ሆቴ የመስራች ካሳይ ከነ ቤተሰቧ መልካም የአዲስ አመት እንዲሆንላቸው እመኝላቸዋለሁ። ሄሎ ቪዎች እንደምናችሁ ለሙዚቃ ቀና አዘጋጅ ለደሳሌ ነው መልዕክቴ አዲስ አበባ ለሚገኙት አባትና እናቴ እህት ወንድሞቼ እንዲሁም ለሚያውቁኝ ጓደኞቼ እንኳን ለአዲሱ አመት በሰላም አደረሳችሁ ለማለት ነው አመሰግናለሁ ሀይለ ማርያም ነኝ ከኳታ ሀይ ቪኦኤ እንኳን ለሁለት ሺ ሶስት አዲስ የዘመን ልወጭ አመት አደረሳችሁ እያልኩኝ ከረጅም ጊዜ በኋላ ወደ ትውልድ ሀገሩ የሄደውን አቶ በለህ አስፋ እንኳን ለእናት ሀገር ሀበቃ እንዲሁም ለአንተና ለወንድ ወንድሜና ለቤተሰብ በሙሉ መልካም አዲስ አመት። ትዕግስት አበበ ነኝ ከጀርመን አመሰግናለሁ። እንኳን አደረሳችሁ። አጋሩ ከተማ ለሚገኙ ቤተሰቦች እና ጓደኞቼ መልካም በዓል በሉልኝ። መሰረት ተክሉ ነኝ ከዱባይ። ደስዬ፣ ላንተና ለመላው ቤተሰቦች መልካም በዓል ባይቸው። ይህ መልእክት ለደሱዬ ነው። ደሱዬ እንዴት ነህ? ደህና ነህ ወይ? ያው ጉንፋን ስለያዘ ብዙ መናገር አልችልም። እባክህ የታደሰ አለሙን እንኳን አደረሳችሁ የሚለውን ለአዲስ አመት የዘፈነውን ለውዷ አናቴ ጎንደር ለምትገኘው ለማን አስብ አስናቀ እና ለወንድሞቼ ለእህቶቼ ለኢትዮጵያ ሕዝብ በሙሉ ባክ ሙዚቃ ላክልኝ ታንኪዩ እንኳን አብሮ አደረሰ Öyle Sit there by the moon, Janifa Shango, May you murder. I do May you for the I did not allow, I I I'm a shamami, አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን ልዩ የአዲስ ዓመት ፕሮግራም ነው። ከእለቱ የፕሮግራም አስተናጋጅ አሉላ ከበደ ጋ ስቱዲዮ 14 እንገኛለን። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን የውስጥ ቁጥር 14 ብላችሁ ጠይቁ። ታዲያ ስትደውሉልን በተዘዋሪ መሆኑንም አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው ወይንም የሙዚቃ ቃና አት ቪኦኤ ኒውስ ዳት ከም ብላችሁ ኢሜይል ብታደርጉልንም ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን የፖስታ አድራሻችን ለሙዚቃ ቃና ወይም ለደሳሌ መኮንን ቪኦኤ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የሙዚቃ ቃና በፌስቡክም ላይ ብቅ ብሏል። ቃና ደስ ኪኤ ኤንኤ ዲኤስ ብላችሁ ብትፈልጉ በፌስቡክ ላይ ታገኙናላችሁ። ትክክል ደሳለኛ አድማጮች፣ ጻፉ፣ ደውሉ፣ ኢሜይልም የሚቀናችሁ ኢሜላችሁን ላኩልን። ግን ደሳለኝ በዚህ ሰዓት አድማጮችም እኔም አንድ ነገር እንድንጠብቅ አርገህናል። ከአድማጮች አዲስ አመት መልካም ምኞት መግለጫ ባሻገር ሌላም አለኝ ብለህ ነበር፣ አሁን ሰዓቱ ይመስለኛል። እሺ ወደዛው ሄዳለሁ። በነገራችን ላይ ያሉላ በአፍሪካ ዲቪዥን ከአፍሪካ ቀንድ አገልግሎት ስር ከተከተቱት ከአማርኛው፣ ከኦሮሞኛውና ከትግርኛው ቋንቋ ፕሮግራሞች በተጨማሪ ስንት ክፍሎች እንዳሉ ታውቃለህ? መቁጠር ሊኖርብኝ ነው። ደስ ቶሎ ቶሎ ላስታውስ፣ ሐውሳ፣ ማዕከላዊ አፍሪካ፣ ኬንያ፣ ሩዋንዳ ስምንት ያህል ይመስሉኛል አውቃቸዋል አንድ ስምንት ናቸው ይህንን ያልኩህ ለጠየከኝ ጥያቄ መልስ ለመስጠት ነው የእነዚህ አሁን ቀደም ብለህ የጠቀስካቸው ስምንት ክፍሎች ዋና ክፍል የፕሮግራም ኃላፊ ለአድማጮቻችን የእንኳን አደረሳችሁ መልእክት አስተላልፏል በመጀመሪያ ለበርካታ ዓመታት የአሜሪካን ድምፅ ራዲዮ ጣቢያ ለተከታተላችሁ አድማጮች በሙሉ የሰጣችሁንን አሜኔታ ባክብሮት በማጤን ከዚያም በቅርብ ዓመታት ውስጥ ቪዮኤን ማዳመጥ ለጀመራችሁ ሁሉ እንኳን ለአዲስ ዓመት አደረሳችሁ እላለሁ። ይህ ዓመት የደህንነት የተሟላ ጤንነትና የሰላም እናም የተሻለ ኑሮና ሕይወት የምታዩበት ያለማችሁትና የወጠናችሁት ሁሉ የሚሳካበት እንዲሆንላችሁ ከልብ ነው የምመኘው። እኛም እዚህ ካደረሰን ዘንዳ የተሻለና የጠራ ፕሮግራም በዚህ ዓመት ይዘን ለመቅረብ እንሞክራለን። በዚህ ላይ ደግሞ የእናንተ ተሳታፊነትና ተሳትፎ ከቀጠለ ለእኛም ብርታት ነውና የበለጠ የተሻለ ፕሮግራም ይዘን ለመቅረብ ያግዘናል ብለን ነው የምናስበው። እንደገና መልካም አዲስ ዓመት ለሁላችሁም። የእናንተው ናፋቂና አክባሪ ንጉሴ መንገሻ ነው። አዲሱ ዓመት በሀገራችን የሰላም የጤና የብልጽግና የእድገት ዘመን ይሁንለ ደስ፣ አሁን ጥያቄ የተመለሰልኝ ይመስላል። በዋና ክፍላችን ፕሮግራም ኃላፊ በአቶ ንጉሴ መንገሻ ጀምረሃል። እዚህ ጋር ግን አድማጮች አቶ ንጉሴ ማን ናቸው ብለው ይጠይቁ ይችላሉ። በተለይ የቀድሞ አድማጮች አቶ ንጉሴ በስፋት የሚታወቅበት ጌታሁን ታምራት በሚል ብርስም ነው። እና አድማጮች ሁለቱን ሰዎች አንዳንዴ እያገናኙ አሁንም ድረስ ለእኛ አስተያየት ሲሰጡ የእሱን ስም እየጠቀሱ የሚያነሱበት ጊዜ አለ ና አቶ ንጉሴ መንገሻ ና ጌታሁን ታምራት አንድ መሆናቸውን ለአድማጮች ለመጠቆም ያህል ነው። እንግዲህ እንደተረዳሁት ሌሎች የስራ ባልደረቦቻችንም የአዲስ ዓመት መልካም ምኞታቸውን ያደረሱ ይመስለኛል አዎ ልክነህ በቀጥታ ወደዛው ነው የምንገባው የአፍሪካ ቀንድ ኃላፊ መልእክቱን ለመላው አድማጮቻችን አስተላልፏል ስሜ ዳዊት አርኖልድ ይባላል የአፍሪካ ቀንድ ክፍል ኃላፊ ነኝ አድማቾች መልካም አዲስ ዓመት መጪው ዓመት ለኢትዮጵያ ሕዝብ በሙሉ ባጠቃላይ ከጥግ እስከ ጥግ ላለ ሁሉ የሰላም፣ የፍቅር፣ የመተሳሰብ፣ የመከባበር፣ የመተዛዘን እንዲሆን እመኛለሁ። ፕሮግራማችንን ደግሞ ስለምታዳምጡም ላመሰግናችሁ እወዳለሁ። የምታዳምጡት ለማያዳምጡት እንድታሳውቁ፣ ተጨማሪ አድማጮች እንዲኖረን፣ በፕሮግራማችን እንድትሳተፉ በመጪው ዓመት የእናንተ ነውና ፕሮግራሙ ይህንን በአዲስ ዓመት እንደ ገጸ በረከት ልናበረክት እንወዳለን። መልካም አዲስ ዓመት የኢትዮጵያ ሕዝብ። ትዝታ በላቸው ነው። አሉ ላይ የሚቀጥለው መልእክት ለአንተ ልዩ ትርጉም ያለ ይመስለኛል። ምክንያቱም ላለፈው ወር ያህል የሆነ ሰው በጣም የናፈክ ይመስላል። የሬዲዮ መጽሔትንም እንደዚሁ ብቻህን። የሚቀጥለው መልእክት ለአንተና ለአድማጮቻችን ልዩ መልእክት ያለ ይመስለኛል። በቀጥታ ወደዛው ነው። የገባኝ ይመስለኛል። ደስ እንዳልከው ለእኔ ብቻ ሳይሆን አንድ ወር ለሚሆን ጊዜ ብቻዬን ፕሮግራም አዘጋጅ ነበር። ሁለታችን እየተቀባበልን እየተጫዋወትን የምናቀርበውን ዝግጅት የለመዱት አድማጮች ያጡት ይመስለኛል። አዲሱን ድምጽ ለመስማት የሚጓጉ ይመስለኛል። መልካም ነው፣ መቀጠል ትችላለን። ከወር በላይ ከሬዲዮ ስለተለየ ሆነው መሰለኝ ደሳለኝ፣ በዛሬው አዲስ ዓመት እንኳን አደረሳችሁ እንድል እድሉን ስለሰጥተኸኝ አመሰግናለሁ። ከሁሉ አስቀድሜ የማከብራችሁና የምወዳችሁ አድማጮች በሙሉ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ። ዘመኑም ሁለት ሺ ሶስት ለሀገራችን ለኢትዮጵያ የሰላምና ጥጋብ የምህረት ዘመን እንዲሆን ከልብ መኛለሁ። ከወር በላይ ከሬዲዮ ተለይቼ ስል ምክንያቱ በህመም የተነሳ መሆኑን በዚህ አጋጣሚ ገልጣለሁ። በአሁኑ ሰዓት ደግሞ ተሽሎኝ ወደ መወደው ስራዬ ለመመለስ ቀኑን በጉጉት እየጠበቅኩ ነኝ። በዚህ አጋጣሚ እርግጥ ነው እረፍት ላይ ሆኜ ብዙ አድማጮች የጠፋ ብራች እንደደወላችሁ እንደጠየቃችሁ አውቃለሁ በእውነቱ ይህ አይነት ጥያቄ እና ለእኔም ደግሞ ህመሜን ከሰማችሁ በኋላ መልካም ምኞት የገለጣችሁልኝ ልብ የሚነካ በጥልቅ የተሰማኝ ፍቅር ነው እና ያሳያችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በመጨረሻም ህመሜ እረፍት የሚሻ መሆኑን የተገነዘቡ ብዙ ወገኖች፣ በተለይም የመስሪያ ቤቴ ባልደረቦች በሙሉ የአፍሪካ ቀንድ በአማርኛው፣ በትግርኛው፣ በኦሮምኛው ያሉ ውድ ጓደኞቼ በትግስት ቆይታችሁ ኑ በምልበት ሰዓት ከእኔ ጋር መጥታችሁ ትናት ማታ የአዲስ አመት ዋዜማን በቤቴ ያሳለፍ ነው። ምሽቱ ከቶም የሚረሰኝ አይደለም። ና እግዚአብሔር ያክብራችሁ። በጣም ወዳችኋለሁ። በደስታ ና በሀሴት ብድራችሁን ለመክፈል ያብቃኝ እላለሁ። ረዘም ያደረኩት እኔ እንግዲህ ምክንያት ስላለኝ ነው። ለማንኛውም ለሁላችሁም ለሁላችንም መልካም አዲስ አመት እንቁጣጣሽ በነገራችን ላይ ከኔ ጋር በህመሜ ብዙ የተቸገረች ባለቤቴ የሚያዋብራኝ ስላለች ቤቴ ደግሞ እድሉ ስለመጣ ማይክራፎን እዛ ድረስ ስለመጣ ለእሷም አጭር እድል እንዲሰጥልኝ ጠይቃለሁ። እሺ አዲሱ ስለፈቀድክልኝ በጣም አመሰግናለሁ። ከዚህ በተረፈ አዲስ አበባ ለምትገኘ እህቴ ለወይዘሮ ብላይኖች በለጠ ከነ ባለቤቷ ለወንድሜ ለእሱ ባለው በለጠ ና እንዲሁም ደግሞ ለባለቤቴ ቤተሰቦች በሙሉ እንኳን ለአዲስ አመት አደረሳችሁ ላለው እንዲሁም በመላ ለኢትዮጵያ ህዝብ ሁሉ የሰላም የደስታ መት እንዲሆን እመኛለሁ። ከዚህ በተረፈ ግን ባለቤት የአዲሱ በታመመበት ጊዜ እየደወላችሁ ላጽናናችሁንና ለጠየቃችሁን ሁሉ እግዚአብሔር ይስጥልኝ፣ እግዚአብሔር ወረታዋን ይመልስላችሁ ላለሁ ከዛ ሌላ ደግሞ ትናንትና ማታ የአዲሱ የስራ ባልደረቦች በሙሉ መታችሁ ጠየቃችሁን፣ አጫወታችሁን Melkam betam betam dess milkesine bere betam kiser stilin melkam bal melkam bal Tenesilling ama George simetellino in a week producing melkam adis amet Wood Admačoč, majorch ota lehuláčium, lehu melkam adis amet inna eid mubarak ውድ አድማጮች በያላችሁበት ሁሉ የአዲስ ዓመት ሰላምታ ያድረሳችሁ። አዲሱ ዓመት የሰላም፣ የፍቅር፣ የደስታ፣ የብልጽግናና የእድገት ዓመት እንዲሆንልን እመኛለሁ። አዳነች ፍስሀዬ ነኝ። ዘመኑ የተራቡ በልተው የሚያድሩበት፣ ሥራ አጦች ሥራ፣ ህሙማን ሕክምና የሚያገኙበት በአጠቃላይ ሁሉም በሰላምና ያለ ፍርሃት በነፃነት የሚኖሩበት እንዲሆን ከልብ እመኛለሁ ሰለሞን ክፍሌ ነኝ ለተወደዳችሁ ለተከበራችሁ አድማጮቻችን በሙሉ መልካም አዲስ ዓመት ዘመኑ የጤና የሰላም የደስታ የፍቅርና የብልጽግና እንዲሆንላችሁ ልባዊ ምኞቴ ነው አዲሱን አመትም አብረን እንክረም እያልኩ ጋብዛችኋለሁ። ቆንጅ ይታየነኝ። ሰሎሞን አባተ የአሜሪካ ድምፅ ራዲዮ ጣቢያ ባልደረባ ነኝ። መጪው 2003 ዓ.ም ከምንም አብልጬ ለመወደውና ለማክብረው ለኢትዮጵያ ሕዝብ የበረከት የፍቅርና፣ የመታገስ፣ የመተሳሰብ፣ የመቻቻል፣ የመደማመጥ፣ የመከባበር፣ ይቅርም የመባባል እንዲሆንለት ነው የምመኘው ሃይማኖት ቋንቋና ሌሎችም ልዩነቶች በሰላሙ መንገድ ላይ እንዳይቆሙ እንዲያውም እንዲያፋቅሩትና ብዙ ሥራ እንዲኖር ረሃብ እንዲጠፋ ቤተሰቦች የተባረኩ እንዲሆኑ ልጆች የሀገርና የወገን መከታ እንዲሆኑም በትምህርትና በደስታ በመልካም ሥነ ምግባርም የሚያድጉበት ጊዜ እንዲሆን መሪዎች ሕዝባቸውን መስማት ማክበር፣ መውደድ ይችሉ ዘንድ ለሕዝብ እንደ ሕዝብ ይኖሩ ዘንድ እለምናለሁ። ቤተሰቦቼና ባልደረቦቼ ሁሉ በጤናና በደስታ ይኖሩ ዘንድ፣ ስኬታማ የሚሆኑ ዘንድ እጸልያለሁ። መልካም አዲስ ዓመት። መንደሩ ሄኖክ ሰማግዜር ነኝ። እንኳን ለኢትዮጵያ የዘመን መለወጫ በዓል በሰላም አደረሳችሁ። አዲሱ ዓመት የሰላም የፍቅር፣ የደስታ ይሆንላችሁ። በዚህ ዓመት ልታሳኩ የወጠናችኋቸው ሁሉ ከግብ ደርሰው በሰላም ይህንን ዓመት በፍቅር እንደምታሳልፉት ተስፋ አደርጋለሁኝ መልካም በአዲስ በዓል። ለመላው የአሜሪካ ድምፅ ሬዲዮ አድማጮችና ለተቀረውን የኢትዮጵያ ሕዝብ በሙሉ ለአዲሱ አመት እንኳን በደህና አደረሳችሁ እያልኩ መልካም ምኞቴን እገልጻለሁ። መለስካቸው አማ ከአዲስ አበባ ነው። ደሳለኝ በጣም አመሰግናለሁ። እንግዲህ ይህንን እድል ለሁላችን ስለሰጠህን በዚህ በአዲስ አመት አጋጣሚ ለአንተ እንዲሁም ለቀሩትም የአሜሪካ ድምፅ ሬዲዮ ባልደረቦች እንደዚሁም በሀገር ውስጥና ከሀገር ውጭ በተለያዩ አካባቢዎች ሆነው በዓሉን ለሚያከብሩ አድማጮቻችን በሙሉ እንኳን አደረሳችሁ። ዓመቱ የሰላም፣ የፍቅር እና የብልጽግና ይሁንላችሁ። ላለው እስክንድር ፍሬው ነኝ ከአዲስ አበባ። አድማጮቻችን፣ ግርማይ ገብሩ ነኝ። የኢትዮጵያውያን አዲሱ አመት መባቻ ቅዱስ ዮሐንስ ከቤተሰቦቼ ጋር ለማክበር በታሪካዊቷ ከተማ በአድዋ ነው የምገኘው። ለመላው የኢትዮጵያ ህዝብ እንኳን ለሁለት ሺ ሶስት አመተ ምህረት በሰላም አደረሳችሁ። በዚሁ አመትም ከአሜሪካ ድምፅ ሬድዮ ጋር እንደምታሳልፉት እመኛለሁ። እንግዲህ የአሜሪካ ሬዲዮ መርህ ዜናው ጥሩ የሆን መጥፎ እውነታውን ግን እነግራችኋለን ነው የሚለው እና በዚሁ እንቀጥላለን። እንኳን አደረሰን ሲከበር በየቤቱ አይተከበረነ መጀመሪያ ደሳለኝ፣ እዚህ ኤርትራ ውስጥ የቅዱስ ዮሐንስና የግዕዝ አዲስ አመት ተብሎ ነው የሚከበረው። ትናንትናና ዛሬም የኢዳል ፈጠርና የቅዱስ ዮሐንስ በዓል በድምቀት ተከብሯል። የአከባበሩ ስነ ስርዓትም እንዲሁ ኢትዮጵያ ውስጥ ከሚከበረው ብዙ ልዩነት የለውም። ወደ መልካም ምኞት መልእክቴ ልግባ። መጀመሪያ አዲስ አበባ ለሚገኙት ቤተሰቦቼ ለአባቴ ሀብቷይን አለም፣ ለእናቴ ጭላት ክፍለ እንዲሁም ለወንድሞቼና እህቶቼ በሙሉ እነ ብስራት ከሰተ፣ ሄደንና ማዕዛ እንኳን ለአዲሱ አመት በሰላምና በፍቅር አደረሳችሁ ላለው። በተጨማሪም እዛው አዲስ አበባ ለሚኖሩት አብሮ አደጎቼና የትምህርት ቤት ጓደኞቼ በሙሉ ሰላምና ጤናውን ሁሉም እመኝላችኋለሁ። እዚህ ላሉት ዘመድ አዝማድ ሁሉም መልካም ባል በማለት መልካም ምኞቴን አስተላልፋለሁ። በመጨረሻም በሁለቱ ሀገሮች ሕዝቦች መካከል ሰላምና ጥሩ ጉርብትና ጊዜ እንዲመጣ ያለኝን ልባዊ ምኞት ለመግለጽ እወዳለሁ። ለሁሉም የቪዮኤ አባሎች አዘጋጆችና ወኪሎችም እንዲሁ መልካም አዲስ አመትና ጥሩ ስራ ጊዜ ይሆንላችሁ እላለሁ። አመሰግናለሁ። መልካም አዲስ አመት። ሰናይ ታክቱ ነኝ በኤርትራ አስመራ። ስሜ ልደት አበበ ይባላል። በአሜሪካ ድምጽ ሬዲዮ በአማርኛው ክፍል የስራ ልምምድ እያደረግኩ ነው። እና በዚሁ አጋጣሚ ለቤተሰቦቼና ለመላው የኢትዮጵያ ሕዝብ እንኳን ለአዲሱ ዓመት አደረሳችሁ ለማለት ወዳለሁ። መልካም በዓል ነቻደር ላይ ደስ ለአዲሱ ዓመት ያዘጋጀውን ልዩ ዝግጅት እያገባደድክ ይመስለኛል። ፕሮግራማችን ከመጠናቀቁ በፊት ግን እዚህ ስቱዲያችን አንድ እንግዳ አለን። የቤት እንግዳ ዓመት ጠብቃ ብቅ የምትል እንግዳ ነች። ያለችው ወይኒ ባለቤትህ እዚህ ስቱዲያችን አለች። ወይኒ እንኳን ደህና መጣሽ፣ እንኳንም ለአዲሱ ዓመት በሰላም አደረሰሽ። እንኳን ደህና ቆያችሁኝ። አሉላ እንኳን ለአዲሱ ዓመት በሰላም አደረሰ እኔም ይህንን አጋጣሚ በመጠቀም ወይኒ እንቁጣጣሽ እንቁጣጣሽ ላንተ ወይኒ በየአመቱ ብቅ እንደምት ያው ለቤተሰብ አዝማድ እንኳን አድረሳችሁ መልእክት ለማስተላለፍ ነው ለማስተላለፍ የምፈልገው በቅድሚያ ለቤተሰቦቼ፣ ለአባቴ፣ ለአቶ ገብረ ሕይወት፣ ለእናቴ፣ ለወይዘሮ መቤት እና ለወንድሜ ለአስናቀ፣ ለመላኩ፣ ለማሙሽ፣ ለዘላለም እና ለእህቴ ለአመለ ወርቅ እስከነ ቤተሰቦቿ መልካም አዲስ ዓመት እንዲሆንላቸው እመኛለሁኝ። እንዲሁም ለእናታችን ለወይዘሮ አልማዝ መኮንንና ለመላው ቤተሰቦቻቸው መልካም አዲስ ዓመት እንዲሆንላቸው ከልብ እመኛለሁኝ። እንዲሁም በተጨማሪ ለሙዚቃ ቃን አድማጮች በሙሉ መልካም አዲስ ዓመት እንዲሆንላቸው እየተመኘሁኝ የጥላሁን ገሰሰን የአስራ ሶስት ወር ጸጋ የሚለውን ዜማ እጋብዛለሁ። የተከበራቸው አድማጮችን የሚያለኝ ሰዓት በዚሁ እየተገባደደ ነው። ወይኒ በመረጠችው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ። በእኔ በኩል ቻው

मेरा राहुल सिंह को बने वंशीय सिलमच घर का पाये खोरे जावा में तबोसी सोतरा स्वागिन मस्कल सिमेना लोड मेरा उन्होंने देखूं चिपोसिया बेरा कल इच पावा की ये फोचितरा होगा धरा घबरा चौधा तोसी You will you. The Sultan Possian, don't I see you're going I go the

kalche aaiyo hoya na meri I see you, I see you,